በቅድሚያ አቶ ላባን የማነ፣ ፕሮፌሰር መሐመድ አባጀበል ጣሂሮ ጤና ይስጥልኝ፣ እንደምንድናችሁ? እግዜር ይስጥልኝ። ለጊዜያችሁ እናመሰግናለን። ሰለሞን የት ነው ያላችሁት? እስቲ ንገሩኝ። አቶ ላባን፣ እኔ ቨርጂኒያ ነው ያለው። ፕሮፌሰር፣ እኔ ዳለስ ቴክሳስ ነው ያለው ለአድማጮቼ ለማስታወስ ያህል ከዚህ በፊትም በተደጋጋሚ ቀርባችሁ ሀሳቦቻችሁን አንሸራሽራችኋል እስቲ የፖለቲካ ዝንባሌያችሁን ደግሞ ልጠይቅና አቶ ላባን ንገሩኝ እኔ ኮንሰርቫቲቭ ሪፐብሊካን ነኝ አባልነቴም ሪፐብሊካን ፓርቲ ነው የተመዘገቡ አባልነቱ ፕሮፌሰር መሐመድ እኔ የተመዘገብኩ የዴሞክራቲክ ፓርቲ አባል ነኝ አመሰግናለሁኝ በድጋሚ ሁለታችሁንም አሜሪካ ምን ሆናለች ለመሆኑ ምንድን ነው እያየን ያለነው በአሁኑ ጊዜ በቅድሚያ ከዚህ እንነሳ። አቶ ላባን ምን ያስባሉ? ወል ኤሌክሽኑ ተካሄደ። ኤሌክሽኑ ውጤቱም ትንሽ አወዛጋቢ ነበረ። አሁን ግን ዛሬ ታሪካዊ ነገር ፒስፉል ትራንስፈር ኦፍ ፓወር የሚሉት ማለት ነው። ከአንዱ ስርዓት ወደ ሌላ ስርዓት ሰላማዊ ሽግግር ማለት ነው። አዎ ሰላማዊ ሽግግር የተካሄደ ነው። ዛሬ አዲስ መሪ ቶፍ ኦዋን ፒኤም በስርዓቱ ቀለም አለ አድርጎ ይገባል ማለት ነው። ስለዚህ ሁሌ ደግሞ ይሄ ታሪካዊ ኢቨንት ነው። አንድ ሀገር በሰላማዊ መንግስት ከመንግስት ወደ መንግስት ሲሄድ በማንም ጊዜ ታሪካዊ ነገር ስለሆነ እሱ ነው ዛሬ የሚካሄድ ያለው ማለት ነው። ፕሮፌሰር መሐመድ እርሶስ ምን ይላሉ? ለእኔ ዛሬ ይሄ ቀን በጣም ተስፋ ሰጪ ከአራት አመት ቀውስ በኋላ ወደ አዲስ መንግስት መሸጋገሪያ ነው። ምርጫው ነጻና ፍትሐዊ ነበር። ፕሬዚደንት ትራምፕ እና የእሳቸው ደጋፊዎች ይሄ ምርጫ ፍትሐዊ አይደለም ብለው እስከ ሱፕሪም ኮርት ሄደው ሱፕሪም ኮርት ይሄንን አልሰማም ብሎ፣ ታች ያሉት ፍርድ ቤቶች ደግሞ ምንም ማስረጃ የለም ፍትሐዊ አለመሆኑ ብለው የደመደሙት ስለሆነ ፍትሐዊ እንደ ድሮ ፍትሐዊና ነፃ ምርጫ ነበር። ዛሬ ደግሞ አዲስ ቀን ነው። አዲስ ፕሬዚደንት ቃለ መሀላ ፈጽሞ የአሜሪካን ፕሬዚደንት ይሆናል። አቶ ላባን አስተያየት አሉት። በዚህ ላይ እርስዎ ፕሮፌሰር መሐመድ ባሉት ላይ አሁን ባለቀ ጉዳይ ምንም ትርጉም አይኖረውም። ምርጫው አስቸጋሪ ነው ለመቀበሉ። ለምን አንዳንድ ነገሮች አሉ። እሱም እስከ መጨረሻ ጊዜ የሚሞከር ሁሉ የሚደረግ አድርገዋል። ግን አሁን ሌላ ቀን ያለ ነው ኦፍ ኮርስ ከአራት ዓመት በኋላ ደግሞ ይሄን አይነት ችግሮች አሁን በዚህ ኤሌክሽን ያለፈ የታዩት እንዴት አድርገ አቮይድ አድርገህ ወደ ምርጫ መሳተፍ ትችላለህ። እሱ ነው ውይይቱ መሆን ያለበት። አቶ ላባን፣ ይሄ ምርጫ ከተካሄደና ውጤቱም ከተነገረ በኋላ ብዙ ሂደት አሳልፈናል። እርስዎ እንዳሉት በጣም ብዙ ሙከራዎች ተደርገዋል በፕሬዚደንት ትራምፕ እና በደጋፊዎቻቸው በመጨረሻም ሁኔታዎች እየተካረሩ መጥተው የተወካዮች ምክር ቤቱ ላይ ጥቃት የሰነዘረ ሁከት ሁሉ ተፈጽሟል። ህይወት ሁሉ ጠፍቷል። ከዚያም ጋር ተያይዞ በአሁኑ ጊዜ በዚህ ዕለት ወደ ሀያ አምስት ሺህ የሚደርስ ቁጥር ያለው ብሔራዊ ዘብ ሀገሪቱን፣ ዋና ከተማይቱን እየጠበቀ ነው። በመላ ሀገሪቱም ውስጥ በትጥቅ የታገዘ ሁከት ሊፈጠር ይችላል በሚል ስጋት በተለይ ዋና ዋና ከተሞቹ በጦር እየተጠበቁ ነው ያሉት ሰላማዊ ሽግግር ነው ማለት ይቻላል። ይሄንን ወይ እሱ ኤግዛጀሬት ለማድረግ ስለፈለጉ እንግዲህ ዋሽንግተን ዲሲ በጦር ሀያ አምስት ሺህ ወታደር ተከባ፣ ሴኪዩሪቲ አለርት ተብሎ በኮሮና ጊዜ ከቤታቸው አትውጡ፣ ብዙ ሰው አትገናኙ፣ ሬስቶራንት ሻዳውን አድርጉ የተባለበት ሰዓት ሀያ አምስት ሺህ ሰው በራሳቸው ወደ ከተማ አምጥተዋል። ስለዚህ ይሄ ትንሽ ኦክሲሞራኑ ነው የሚሉት። ትንሽ ኮንፍሊክቲንግ አለው እርስ በራሱ የሚሉት ዳይሬክቲቭስም ራሱ ችግር አለው ማለት ነው፣ ይጋጫል። በኮሮና በዚህ ሰው አትብዛ ይባላል፣ በዚህ ደግሞ የሁሉ ኃይል ወደ ከተማ ማስመጣታቸው ይገርማል። ይሄ ምንም እስከዚህ የሚያስፈራ ነገር እንዳልነበረ ነው ያለፈ ጊዜ የደረሰው ደርሰዋል ግን አሁን እንደዛ አይነት አክቲቪቲ ያለ የሚባል አይመስልም ነበረ። ግን እነሱ ኦፍኮርስ ይሄ የትራምፕ አስተዳደር የውጭ ኃይል ነበረ። የውጭ ኃይል ማለት ከሕዝብ የመነጨ ኃይል ስለሆነ የኤሊቱ ስላልሆነ ከመጀመሪያም አልተቀበሉትም። ሲሸኙትም በቃ በዚህ መሰረት ነው የሸኙ ነው ብሎ የሕዝቡ ዲሞራላይዝ ለማድረግ ነው ሐሳባቸው። ስለዚህ የሁሉ ንጥፈቶች ለዛ ነው የሚያመለክተው እንጂ በኮሮና ቫይረስ ዘመን የሁሉ ኃይል ወደ ከተማ ማስመጣት ኔሴሲቲው አይታይም ነበር። ግን ፕሬዚደንት ትራምፕ የጆ ባይደንን ማሸነፍ አምነው በአደባባይ አልተቀበሉም፣ አልደወሉላቸውም፣ መሸነፋቸውንም አልተቀበሉም፣ እንኳን ደስ ያሉትም አላሏቸውም እስካሁን ድረስ። ይሄ ሁኔታ የተለመደ ነው እንዴ በአሜሪካ ፖለቲካ? የተለመደ፣ አለ የተለመደ አደለም ግን፣ ያለፈ ኤሌክሽኑ ደግሞ ዴሞክራቶቹ በፕሬዚደንት ትራምፕ ያደረሱት ናንስታፕ ማቆሚያ የሌለው ማጥቃት በየቀኑ ሚዲያው በየቀኑ ለትራምፕ ሳይሆን ያው ለደጋፊዎቹ ማለት ነው። ስለዚህ ይሄ ኤሌክሽን ትንሽ ለየት ያደርገዋል ማለት ነው። ትራምፕም ትንሽ ለየት የሚያደርገው እንዳልኩት ይሄ ከህዝብ የመነጨ ሀይል ነው እንጂ የኤሊቱ ስላልሆነ በደንብ አድርጎ ደግሞ አንደርስታንድ ተደርጎ እንዴት ነው ወደ ትራምፕ አሜሪካ ህዝብ ወደ ትራምፕ የሄደ ተውሎ ከመጠናት ይልቅ ማጥቃት ሆነ። አሁን ደጋፊዎችም ተጠቁ ትራምፕም ተጠቃ፣ እና ለዛ ነው ተቀባይነት የለውም ማለት ነው አሁን አሁን የሪፐብሊካኖቹንም ህዝቡ የሚጠብቃቸው ያ የትራምፕ የደረሰው ወደ ባይደን እንዲያደርሱ ነው። ያ ነው አሁን ላይ ዳስ ይሄ ነው ችግሩ። ሲስተሙ አንድ ሳይደድ ብቻ ከሆነ ይህ ሁለተኛ፣ ደግሞ አንተ ጋር ሲገባ ደግሞ ደሴንቲንግ ደርስብኛል ተብሎ ደግሞ ማሰብ አለበት ማለት ነው አሁን። ይሄ ደግሞ ተጠባቂ ነው አሁን ከሁለት ዓመት በኋላ ሪፐብሊካኖቹ ወደ ሀውስ እና ወደ ሴኖ ሲይዙ ያ ሁሉ ትራምፕ ያለፈው እንዳዲስ እነሱ ያልፉት ነው ማለት ነው። ስታቢሊቲው ሉዝ እያደረገ ይሄዳል ማለት ነው። ይሄ ደግሞ ዴሞክራቶቹ የጀመሩት ነው። ፕሮፌሰር መሐመድ አባ ጀበሎ ደርሰው፣ እስቲ ልዙር። ምን ያስባሉ እርሶስ? ኤውል ሰለሞን እንደዚህ አይነት ቀውስ አሜሪካ ውስጥ የደረሰው በአሜሪካን የእርስ በርስ ጦርነት ጊዜ በአስራ ስምንት ስልሳዎቹ ነበር። የያኔው ፕሬዚደንት አብርሃም ሊንከን ለቃል ኪዳኑ ተገዢ ሆኖ አሜሪካን ከጥቃት የተከላከለ ፕሬዚደንት ነበር። ፕሬዚደንት ትራምፕ በአሜሪካን ታሪክ አንድ ፕሬዚደንት የአሜሪካን ሕዝብ ተወካዮች ምክር ቤት ላይ አብዮት ሲያካሄድ ተሰምቶ የማይታወቅ ነገር ነው። ትራምፕ ያደረገው ደጋፊዎቹን ጠርቶ ሂዱና፣ በአሽሙር በቀጥታም ባይሆን፣ ሂዱና የሕዝብ ተወካዮች ምክር ቤት ሰብራቸው ይሄ ምርጫ ትክክል ነው ተብሎ በህዝብ ተወካዮች ምክር ቤት ዋጋ እንዳይሰጠው ብሎ ይሄን ሁሉ የቀሰቀሰው የቀሰቀሱት ፕሬዚደንት ትራምፕ ናቸው። ሶ ወታደር ሀያ አምስት ሺህ ወታደር ዋሽንግተን ዲሲ ውስጥ መኖሩ አሁን ጀስቲፋየብል ነው፣ ትክክል ነው። ምክንያቱም ያየነው ነው፣ ቤቱን የህዝብ ተወካዮች ምክር ቤትን ሰብረው ሲገቡ ትክክል አይደለም ማለት አይቻልም። አንደኛው እሱ ነው። ሁለተኛው ደግሞ ፕሬዚዳንት ኦባማ ሆነው ፕሬዚዳንት ሆኖ ኦባማ እነ ትራምፕ ምን ሲያደርጉ እንደነበር ሁላችንም እናውቃለን። ኦባማ እዚህ አልተወለደም፣ በአሽሙር ዘረኝነትን ሲነዙ እንደነበር እናውቃለን። አሁን ደግሞ የእርሳቸው ተራ ሲሆን እንደዚህ ክራይወል የአዞ እንባ ያነባሉ ፕሬዚዳንት ትራምፕ እና የአሜሪካን ፕሬዚደንት ማንም ይሁን ማንም ስልጣን ላይ የሌለው ፓርቲ ሁልጊዜ እንደዚህ ነው። ንትርክ ነው ጭቅጭቅ ነው። በቡሽ ጊዜ እንደዛ ነበር። በትረምፕ ጊዜ ትረምፕ ሪፐብሊካኖች ከስልጣን ሊያወርዷቸው ኢምፒች አድርገዋቸው ነበር በማይሆን ነገር ላይ ከሆነች ሴት ልጅ ጋር ግንኙነት ፈጥሯል ተብሎ። ይሄ አዲስ አይደለም በአሜሪካን ፖለቲካ ስልጣን ላይ የሌለው ተቀናቃኙ ፓርቲ ሁልጊዜ ስልጣን ላይ ያለውን ፓርቲ እንደዚህ ነው የሚያደርገው። ሶ አዲስ ነገር የለም ለማለት ፈልጌ ነው ሰለሞን። ይሄ ደግሞ ፕሬዚደንት ትራምፕ በአብላጫው ራሳቸው ላይ ያመጡት ቀውስ ነው። ማንም አይደለም ዴሞክራቶች ናቸው እንደዚህ ያደረጉኝ ማለት የማይችሉበት ደረጃ ላይ ደርሰዋል። ፕሬዚደንት ትራምፕ በ- በ- በተለይ በተለይ ጃንዋሪ ስድስት ላይ የሆነው ነገር እሳቸው ከሰሩት ነገር ሁሉ በዚህ እንዲታወሱ በታሪክ አርጓቸዋል ብዬ ነው የምገምት። ለመሆኑ እርስዎ አሁን ምን ይሰማዎታል? ባሉበት አካባቢ ቴክሳስ ነው ያሉት። እንደውም የቴክሳስ ግዛት አቃቤ ሕግ የሌሎች ግዛቶችንም አንድ አስራ ስምንት የሚሆኑ ግዛቶችንም አቃቤ ሕግ አስተባብረው ክስ የመሰረቱበት ግዛት ነው በነዚህ የምርጫ ውጤት በተወሰነባቸው ግዛቶች ላይ። እርስዎ ዲሞክራት ኖት፣ ጥቁር ኖት፣ ምን ይሰማዎታል በአሁኑ ሁኔታ? ፕሬዚደንት ትራምፕ ደጋፊ አላቸው ብዙ በጣም ብዙ፣ ሰባ አራት ሚሊዮን ሰው ነው ለሳቸው ቦት ያደረገ። ግን ይሄ ሰባ አራት ሚሊዮን ህዝብ በሙሉ እንደዚህ አይነት ጥቂት ዘረኞች እዛ ውስጥ ያሉት የሚነዙትን ነገር ኮንግረስ ሰብሮ የገቡት የሚያካሂዱትን ፖለቲካ ይደግፋሉ ማለት አይቻልም። ፕሬዚደንት ትራምፕ ኢሚግሬሽን እና በተለይ ከደቡብ አሜሪካ የሚመጡ ቀላቀላ ያሉ ሰዎች ነጭ ያልሆኑ አሜሪካን ወረዋል ብለው በአሽሙር ህዝብን እየቀሰቀሱ እራሳቸው ፕሬዚደንት ሆነው የአሜሪካን መንግስት ላይ አድማ ያካሄዱ ሰው ናቸው። ይሄ ደግሞ በታሪክ ይቅርታ የሚሰጣቸው አይመስለኝም። የዛሬ መቶ ዓመት ታሪክ ሲጻፍ ፕሬዚደንት ትራምፕ በዚህ ነው ሰው የሚያስታውሳቸው። እኛ ጋ ብዙ ደጋፊ ያላቸው ቴክሳስ ነው ቴክሳስ የሪፐብሊካን ስትሮንግ ሆልድ ነው የሪፐብሊካን ምሽግ ነው። ግን አብዛኛው የእሳቸው ደጋፊ ሚዲያ ላይ እንደሚሰማው ለእሳቸው ፌር ለመሆን ዘረኛ አይደለም። አብዛኛው ሰው እሳቸውን የሚደግፋቸው በኢኮኖሚ ምክንያት ነው። በኢኮኖሚ ጥሩ ትራክ ረከርድ ነበራቸው ፕሬዚደንት ትረምፕ ግን ሁሉንም ነገር መጨረሻ ላይ ጥሩ ታሪክ ነበራቸው። መጨረሻ ላይ ለምሳሌ የንግድ ገቢ ቀረጥን ከሰላሳ አምስት ፐርሰንት ወደ ሀያ አንድ ፐርሰንት የቀየሩ ፕሬዚደንት ናቸው። ብዙ ፕሬዚደንቶች ሞክረው አልተሳካላቸውም። እሳቸው ተሳክቶላቸዋል። ብዙ ብዙ ጥሩ ነገር ሰርተዋል። ግን ይሄ የኢሚግሬሽን ነገርና የነጭ ቁጥር አሜሪካን ውስጥ እየቀነሰ መሄድ፣ አንዳንድ ዘረኛ ቡድኖች የእሳቸው ደጋፊ ሆነው በመቅረባቸው እና እሳቸውም ራሳቸውን ከነሱ ማራቅ ስላልቻሉ ወይንም ስላልፈለጉ ስማቸው በዛ ተጨማልቋል። ለንፈልግ ነው። አዎ መቼም ለማን ነው የሚገባውን ስጠው ስላደረገው ነገር አትንፈገው የሚገባውን የሚባላልና ያሉትና ቀደም ሲል የጠቀሱትና ሌሎችም ብዙ ሊጠቀሱ የሚችሉ ያስመዘገቧቸው ትልልቅ ስራዎች አሉ ፕሬዚደንት ትራምፕ በዚህ አራት ዓመት ውስጥ። ነገር ግን አሁን ትልቁ ስጋት አሜሪካ ተከፋፍላለች። በግልጽ ተከፋፍላለች ነው እየተባለ ያለው 74 ሚሊዮን ለፕሬዚደንት ዶናልድ ትራምፕ፣ ሰማንያ አንድ ሚሊዮን ለአዲሱ ፕሬዚደንት ጆ ባይደን ድምፅ ሰጥቷል። ሴኔቱ እኩል በሁለት ተከፍሏል። በበታቹ ምክር ቤት በህግ መምሪያው ውስጥም ያለው ልዩነት ይህን ያህል እምብዛም የሰፋ አይደለም። በህዝቡ ውስጥም ያለውን ስሜት እየተመለከትን ነው ያለ ነው። ይሄ ሁሉ የተፈጠረው በፕሬዚደንት ትራምፕ ምክንያት ነው ይባላል። በሌላ በኩል አቶ ላባን ምንድን ነው የእርስዎ ሀሳብ በዚህ ላይ? ምንድን ነው ይሄ ግንኙነት የሚመስለው ወይም ግንኙነቱ ምን መሰለ? ስቴቱ አሜሪካ ዩዝዋሊ የኮንሰርቫቲቭ ወይ ሴንተር ሌን ህብረተሰብ ነው። የወግ አጥባቂነት ያለው አማካይ መስመር ላይ ያለ ማለት ነው አሁ የመሀለኛ የሆነ በኢኮኖሚውም ፍሪ ኢንተርፕራይዝ ካፒታሊዝም የሚደግፍ በብዛቱ ሃይማኖት ያለው ምክንያት ፍሪዶም የሚወድ ህብረተሰብ ማለት ነው። በመንግስት ተማምኖ የማይታደር ህብረተሰብ ነው በብዛቱ። አሁን ዴሞክራቶቹ ደግሞ ይሄን የሚመቻቸው ኢንቫይርመንት አይደለም። ይሄ ኮሮና ደግሞ ነገሮቹ ትንሽ አባብሰዋል። ለምን አንዳንድ ስቴቶቹ ላይ ሙሉ በሙሉ ኢኮኖሚው ሸዳውን ተደርጎ ተዘርቶ እንቅስቃሴ የሌለበት አንዳንዱ ድጋራ ደግሞ እንቅስቃሴ ያለው ፈቃድ ያለው ማለት ነው። ይሄ ልዩነቱ ይታያል። ፍሎሪዳ እና ካሊፎርኒያ ቴክሳስ እና ካሊፎርኒያ ወይ ፍሎሪዳ እና ኒውዮርክ ስታስተያይ፣ ልዩነት አለ፣ ሰፊ የሆነ ልዩነት አለ። የሪፐብሊካን እንዴት ያስተዳድራሉ? ዴሞክራት ደግሞ እንዴት ያስተዳድራሉ? ስለዚህ የአስተዳድሮ ሁኔታ ነው ልዩነቱ የሚታየው ማለት ነው። ስለዚህ ብዙ ዲፍረንስ አለ፣ ወይ ደግሞ በህብረተሰቡ ትልቅ ክፍተት ተገኘ፣ ወይ አለ፣ አይደለም። ንግግሩ ግን ሰው ማስታወስ ያለበት ትራምፕ ለምንድን ነው የተመረጠው፣ ተብሎ ማስታወስ አለበት። ግን ግን አቶ ላባን፣ ህብረተሰቡ በግልጽ ተከፋፍሎ የሚታይ ጠርዝና ጠርዝ ላይ ቆሞ የሚታይ አይመስሎትም? በዚህ በአራት ዓመት ውስጥ የዘር ጥያቄ እጅግ ሰፍቶ አደባባይ ላይ ገንፍሎ የወጣበት ጊዜ ነበረ። ትራምፕ እንደመጡ ሴቶች ተሰልፈው ተቃውሟቸውን የገለጹበት ጊዜ ነበረ። ሌሎችም በፖለቲካ አስተሳሰቦች ሁሉ ብዙ ልዩነቶች የተመዘገቡበት ጊዜ ነበረ። ለዚህ ሁሉ መንስኤው የትራምፕ አስተዳደር የትራምፕ አያያዝ ነው እያሉ ነው ትንታኞች የሚናገሩት። አይጋሩም እርሶ ይሄንን? አይ ትራምፕ ሂስቶሪካል፣ ታሪካዊ የሆነ በጥቁር ህብረተሰብ፣ በሂስፓኒክ ህብረተሰብ፣ በሴቶች ያሸነፈ ነው እንዲያም በነጮች ነው ብዙ ቦት ያላገኘ እንጂ ትራምፕ በእነዚህ ማይኖሪቲ የሚባሉ ህብረተሰቦች ሂስቶሪካሊ የሆነ ሞት ነው ያገኙ። እዚህ አሁን ያለው ህብረተሰቡ ምን መሰለ፣ ሚዲያ የሚለው ያለው ዋናው ጥላት እኳ ሚዲያ ነው የሆነ ሚዲያ የሚለው ያለው እና ሪያሊቲ ሰው በየቀኑ ኮንፍሮንት የሚያደርገው የተለያየ ሆነ። ሚዲያ ሌላ ነገር ይልሃል፣ ግን ሰው ደግሞ በየህይወቱ የሚያልፈው አድቫንቴጅ የሚያገኘው እንደ ነጋዴ እንቅስቃሴ ሆኖ ስራ ፈላጊ ስራ ቶሎ ብለው ማግኘት ይችላል። ይሄ የትራምፕ ፖሊሲ ቀን በቀን የሚኖር ህብረተሰብ ሁላችንም ቫስት ማጆሪቲ ማለት ነው የምንፈልገው ነገር ነው ያመቻቸልን። ስራ ቶሎ ብለህ ስራ ማግኘት፣ ስራ ስታጣ ማለት ነው ወይ ስራ መቀየር ከፈለግኩ ደግሞ ስራ መቀየር እድል አለ፣ ደህና ደመወዝ ማግኘት። ይሄ ኢሚግሬሽኖ ክራክዳውን የሚያደርጉ የነበረው ደህና ደመወዝ ማግኘት እድል ፈጥረዋል፣ ለብዙ ሰው ማለት እኮ ነው። ሂስፓኒክ ፖፒሌሽኑም በትልቁ ቦት ያገኘ ማለት ነው። ፍሎሪዳ በትልቁ ያሸነፉ። ስለዚህ ችግሩ የት ጋራ ነው ያለው መሰለኝ ሚዲያው የሚለውና ሪያሊቲ ሰው ኮንፍሮንት የሚያረገው ዲፍረንስ ነው፣ ዲፍረንት ነው። ግን እንዳልኩህ ነው። ትራምፕ ለምንድን ነው የተመረጠው? መጀመሪያው ነገሩ ምን ሊሰራ ነው የተመረጠው ከተባለ ትራምፕ ወደ ሲስተሙ ሼክ የሚያስፈልገው ሲስተም ነበር አድቫንቴጁ ኢንሳይደሮቹ ኤሊቶቹ ቁጭ ብሎ የሚኖሩበት እርስ በራሳቸው የሚመራረጡበት ኑሯቸው የሚያስተካክሉበት ሰው ሳንቲም ሳይዝ ወደ ዋሽንግተን መጥቶ ዋሽንግተን ዲሲ ከዛ እዚህ ኢንሳይደር ትሬዲንግ አርጎ ቤታቸው ይገዛሉ፣ ኑሯቸው ያስተካክላሉ። መንግስት ተጠቅመስ ሀብት የምታፈሩበት ሁኔታ ተፈጠር። እነ ሂላሪ ክሊንተን እንዳረጉት፣ እንደ ኦባማ እንዳረጉት፣ እንደ ባይደንስ እንዳረጉት ማለት ነው ሁሉ እነዚህ ኢንሳይደር ናቸው። ትራምፕ ነው ደግሞ ሳይቀበል ደቫስት ማጆሪቲ የእሱ ካቢኔትም የነበሩ ደግሞ ሳይቀበሉ የሰሩት ማለት ነው። አሁን ይሄ ነው አሜሪካ ለመጀመሪያ ጊዜ ያየ ለአሜሪካ ተብሎ ለሲስተሙ ለማስተካከል ተብሎ የተላከ ማለት ነው። ህዝቡ በምርጫው ሪዛልት እንግዲህ አስቸጋሪም ቢሆን ልትቀበለው አራት አመት በቂ ነው። ሲስተሙ የሚበቃው ሼክ ተደርጓል። ሰውም አይኑ ከፍቶ አይተዋል ተብሏል። አሁን እናያለን ደግሞ ከሁለት ዓመት በኋላ ምርጫ ሲኖር፣ ከአራት ዓመት በኋላ ደግሞ ምርጫ ሲኖር ምን አይነት ውጤት እናያለን ማለት ነው። ግን ወደ ነበርንበት አንመለስም። ከአሁን በኋላ ሰው አላቅም ነበረ ማለት የማይችልበት ሁኔታስ ተፈጥሯል ማለት ነው። እንግዲህ የአዲሱ ፕሬዚደንት የጆ ባይደን እና የካማላ ሀሪስ ሀሳብ ደግሞ ወደ መረጋጋት ወደ ነበርንበት እንመለስ ነው። ባክቱ ኖርማልሲ ነው እያሉ ያሉት። ወደ ተረጋጋ ሁኔታ እንመለስ ነው እያሉ ያሉት። ፕሮፌሰር መሐመድ ለመሆኑ ትልልቆቹ የባይደን አስተዳደር ፈተናዎች ምንድን ናቸው ብለው ያስባሉ የሚጠብቋቸው? እሱን ከመመለሴ በፊት ሰለሞን፣ እኔ ኢኮኖሚስት ስለሆንኩ ስለ ኢኮኖሚ አንድ ነገር ማለት እፈልጋለሁ። አንድ አንድ ፖሊሲ ዛሬ ተግባር ላይ ውሎ ዛሬውን ውጤት አያሳይም። አንዳንድ ጊዜ አመታት ይወስዳል። እና የትራምፕ ኢኮኖሚ በጣም ጥሩ ነበር፣ ሬላቲቭሊ አንጻራዊ ነው። ግን ይሄ ሁሉ እሳቸው ያደረጉት አይደለም። ምናልባትም ፕሬዚደንት የፕሬዚደንት ኦባማ ፖሊሲ ውጤቱ ሊሆን ይችላል። ከዛም በፊት የነበሩ ለምሳሌ ጆርጅ ደብሊው ቡሽ የእሳቸው ፖሊሲ ውጤት አሁን ሊታይ ይችላል። ላግ ታይም እንለዋለን በኢኮኖሚክስ። አንዳንድ ጊዜ ቆይቶ ነው ውጤቱ የሚታየው። አንደኛ መታወቅ ያለበት እሱ ነው። የራሳቸውን ካቢኔት ስናይ ጥቁር ሰው ብዙ የለውም። አንድ ሁለተኛ፣ የአሜሪካን ጠቅላይ ፍርድ ቤት ሱፕሪም ኮርት ሶስት ሰው ነው አፖይንት አድርገው ኮንፈርም የሆነው በሴኔት እና ሶስቱም ነጭ ናቸው። አንድም ጥቁር የለበትም ወይንም ሌላ ዘር የለውም። አፒልስ ኮርት ፌደራል አፒልስ ኮርት እሳቸው ብዙ ሰው አፖይንት አድርገዋል። ሁሉም ነጭ ናቸው። አንድ ጥቁር ሰው የለበት አይ ቲንክ አንድ ሂስፓኒክ ያለበት ይመስለኛል። የእሳቸው ኢሚግሬሽን ፖሊሲ ስታይ፣ የእሳቸው ሳይንስን አለመቀበል ስታይ፣ ለምሳሌ ፓሪስ አኮርድ ራሳቸውን አውጥተዋል እና ፕሬዚደንት ሲሆን ባይደን ዛሬ በፕሬዚደንታዊ ትእዛዝ ኤግዘኪቲቭ ኦርደር ይመልሳል አሜሪካን ወደ ፓሪስ አኮርድ የፓሪስ የአየር ንብረት ስምምነት ማለት ሆን ነው። የአየር ንብረት ስምምነት በጣም ትልቅ ነው። የአሜሪካን ሕገ መንግሥት በየአስር ዓመት የአሜሪካ ህዝብ እንዲቆጠር ያዛል። አሜሪካ ውስጥ የሚኖር ሰው ነው የሚለው እንጂ ለይቶ የአሜሪካን ዜጋ አይልም። እና ፕሬዚደንት ትራምፕ በኤግዘኪቲቭ ኦርደር በፕሬዚደንታዊ ትእዛዝ ወረቀት የሌላቸው ሰዎች፣ ህጋዊ ያልሆኑ ሰዎች እንዳይቆጠሩ አዟል። ያንንም ዛሬ ፕሬዚደንት ሲሆኑ ባይደን ይቀይሩታል በፕሬዚደንታዊ ትእዛዝ። እና ፕሬዚደንት ትራምፕ በብዙ ነገር በሚዲያ ብቻ ሳይሆን ሚዲያ ላይ ያሉ ሰዎች ስለማይወዷቸው ብቻ ሳይሆን ብዙ ነገራቸው የማይወደድ አለ። ለእሳቸው ፌር ለመሆን ብዙ ጥሩ የሰሩት ነገር አለ። ኢኮኖሚን ጠቅሻለሁ። ንግድን ጠቅሻለሁ። በንግድ ቻይና ብዙ ነገር ትሰራ ነበር። ቻይናን ለማስቆም ብዙ ለፍተዋል ፕሬዚደንት ትራምፕ። ይሄ ይሄ ጥሩ ነገራቸው ነው። ግን ሚዲያ ብቻ ላይ ነው የእሳቸው ተቃውሞ ማለት ትክክል አይመስለኝም። የፕሬዚደንት ባይደን ትልቁ ስራቸው አንደኛው ይሄ በሽታ ነው። ይሄ የኮቪድ ወረርሽኝ አሁን እንደሰማ ነው በፊት መድኃኒት ይሄ የኮሮና ቫይረስ የኮሮና በሽታ መድኃኒት የፋይዘሩ ሁለት ጊዜ ነው ሰው የሚወጋው። አንዴ ትወጋለህ፣ ከዛ በኋላ ሳምንት ነው አስራ አምስት ቀን ቆይተህ እንደገና ሁለተኛው ቡስተር ይሉታል እሱን ትወጋለህ። እሱ የለም ይባላል እና ትልቁ የእሳቸው ስራ አሁን አንደኛው እሱ ነው። ሁለተኛው ደግሞ ፕሬዚደንት ትራምፕ ከስልጣን ስለወረዱ እሳቸው የቀሰቀሱት አውሬ ቤት ይገባል ማለት አይቻልም። እና አሜሪካን ቅድም እንዳልከው ሰለሞን በጣም የተከፋፈለ ሀገር በፍልስፍና፣ በኢኮኖሚ፣ በአመለካከት በጣም የተከፋፈለ ሀገር ሆነዋል፣ በተለይ በእሳቸው ዘመን እና ይሄንን ህዝብ ለፕሬዚደንት ትራምፕ ድምፅ የሰጠን ከሰባ ሚሊየን በላይ ሰው እኔም የእናንተ ፕሬዚደንት ነኝ የመረጠኝ ሰው ብቻ ሳይሆን እኔ የሁሉም አሜሪካዊ ፕሬዚደንት ነኝ ብሎ እነሱን ማሳመን ሀገር ማረጋጋት ትልቁ ስራቸው ነው ብዬ ነው የማየው በአጭር ጊዜ ውስጥ ረዥም ጊዜው እንግዲህ ሌላ ትልልቅ ነገሮች አሉ ኢሚግሬሽን አለ ኢኮኖሚ አለ እነዚህ በረዥም ጊዜ የሚሰሩ ናቸው በአጭር ጊዜ ሁለቱ በጣም አንገብጋቢዎች ይመስሉኛል። ሰለሞን አቶ ላባን እርሶስ ምን ያስባሉ? ይሄ ሀገር መሰብሰብ ይችላሉ? የተመልሶ ወል ሁኔታው አሁን ትንሽ ከባድ ነው። ኢንዲፔንስ ባይደን ምን አይነት ፖሊሲ ነው ይዞ የሚመጣ ነው? አሁን ይሄ ኮሮና አለ ሁኔታው አንዳንድ ሰው ከስድስት እስከ ስምንት ሳምንት ሊዘጋ ይችላል የሚሉት አሉት። ነገሩ ስለ ዳውን ለማድረግ የሚሉ አሉት። አሁን ጀነራል ሙድ አይደለም የሚታየው በፖሊሲ ነው። ዋናው ፖሊሲ ተስማማላ አትስማማም ነው እና እስካሁን ዛሬ ከዋን ፒኤም በኋላ ነው የምናውቀው የእውነት የባይድን ፖሊሲ። ለምን ያኔ መደበቅ አይቻልም? በጽሁፍ ማቅረብ አለበት። ይሄ የኔ ዓላማ ነው ይሄን ይህን ማድረግ እፈልጋለሁ። የኢሚግሬሽን እንደዚህ ይፈልጋሉ፣ የሴንስስ እንደዚህ ይፈልጋሉ፣ የኢኮኖሚው በዚህ መንገድ ብንሄድ ይሻላል፣ የፓሪስ አኮርድ እንደዚህ ብናርግ ይሻላል፣ የኢራን ዲሉ እንደዚህ ብናደርግ ይሻላል ተብሎ ወደ ነበረበት ለመመለስ ይሞክራል ማለት ነው። ያኔ ነው ሰው ኦኬ ይሄ ሰውዬ ዩኒፋይ እያረገን ነው ዩኒፋይ እያረገ አይደለም የሚል ይመጣል ማለት ነው። የፓሪስ አኮርዱ በብዛቱ ህዝብ አልተቀበለውም። እሱ ፎርስ ካደረገው ይሄ መንግስት ከህዝቡ ለየት እያለ ማለት ነው። ይሄ ግሎባል ዎርሚንግ በአሜሪካ ተቀባይነት የለውም፣ ባስ ማጆሪቲ። ይሄ ኤሊቱ ብቻ የሚደግፈው ነው። ኤሊቱ የሚደግፈው ደግሞ በኑሮው ምንም ሲግኒፊካንት የሆነ ለውጥ ስለማያመጣለት ነው። ሰው ስራ የሚሰራ ግን በመኪና የሚንቀሳቀስ ጉዳቱ ወደሱ ነው። ቤንዚን ከሁለት ዶላር ለጋሎን ወደ ስምንት ዶላር ለጋሎን ሲሆንለት ያኔ ወደ ስራ እንደማትሄድ ወይ ደግሞ በሜትሮ በሜትሮ እና በባስ ተንቀሳቀስ ስትባል እየከበደ እንዲሄድ ነው። ዋናው አላማው ኢንዲፐንደንሱ ለመውሰድ ነው። ለኤሮፓ ልትሆን ማለት ነው። እና ያኔ ነው ምን የሚታየው ማለት ነው። አሁን ሰው አየህ ተከፋፍለዋል። ከባድ ነው አሜሪካ ሀገር ተከፋፍለዋል ለማለት፣ ሰው ፖኬቱ ኢምፓክት ሲያደርገው፣ ማህበራዊ ኑሮው ኢምፓክት ሲያደርገው ነው ሪአክት የሚያደርግ እና አሁን ይሄ ሰውዬ ደግሞ ፌር መሆን አለብን። ፕሬዚደንት አይደለም ገና። ፕሬዚደንት ከሆነ በኋላ ያው እንደ ፕሮፌሰር እንዳሉት ጊዜ ይፈጃል። ሳምንት፣ ሁለት ሳምንት፣ አንድ ወር፣ ሁለት ወር ያለ ሲሄድ ያኔ ገጽታው እየታየ ፖሊሲው እየታየ ሲመጣ ያኔ ሰው ይቀጥላል ወይ ከሱ ጋራ ወይ ደግሞ ክፍፍሉ ይመጣል ይታያል ማለት ነው። አቶ ላባን ሰባ ከመቶ የሚሆኑ ሪፐብሊካን ፕሬዚደንት ባይደን በሕጋዊ መንገድ የተመረጡ ሰው አይደሉም ብለው እንደሚያምኑ አንዳንድ የዳሰሳ ጥናቶች ያሳያሉ። ምርጫው ተጭበርብሯል ብለው ነው እስካሁን ድረስ የሚያምኑት። እርስዎ ሪፐብሊካን ኖት፣ ምን ያስባሉ? በአማርኛ ይቅርታ፣ በአማርኛ ይንገሩኝ። አሁን ያሉኝ ይከብደኛል። ትራምፕ ተሸንፏል ብሎ ለማመን ለእኔም ይከብደኛል። ይሄ ደግሞ እውነቱ ነው የምነግርህ። አንዳንድ ነገሮች የምትሰማቸው እና የምታያቸው ኮንስፒረሲ ቲዮሪ አይደለም። ቁጥሮቹ ስትደምራቸው ልክ እየመጡ አይደለም። ግን ይሄ ስህተቱ የሪፐብሊካኖቹ ነው። ለዚህ አይነት ዝግጅነት ስላልተደረገ፣ ጥፋቱ ደግሞ መቀበል አለብህ ማለት ነው። እኔም ከነዛ ሰባ ሰባ ሰባት ፐርሰንቱ ብቻም አይመስለኝም። ግን እኔም እንደ ላባል ይከብደኛል ለማመን። አሁን አሜሪካ በዚህ ሁኔታ ላይ ትገኛለች። በዚህ የምርጫ ዘመን፣ በዚህ የምርጫ ወቅት፣ በዚህ በያዝ ነው ቀን፣ ለመሆኑ አሜሪካ በዓለም አቀፍ ደረጃ ያላትን ስም፣ ክብር፣ ዝና፣ ተቀባይነት መልሳ የማረጋገጥ መልሳ የመያዝ እድል አላት ብላችሁ ታምናላችሁ? ትችላለች ብላችሁ ታምናላችሁ? ፕሮፌሰር መሐመድ አጭር መልሱ አሁን ነው። የኔ ሰለሞን አሜሪካን ከራሷ ጋር እንጂ እኩያ የላትም። ምን ማለቴ ነው? አሜሪካን አሁን ጣታቸውን የሚቀስሩባት ሀገሮችን ስታይ እራሳቸው ትልቅ ችግር ያለባቸው ሀገሮች ናቸው። አሜሪካን ከራሷ ጋር ካልተወዳደረች ከሌላ ሀገር ጋር ተወዳድራ አሁንም የተሻለች ናት አሜሪካ። አሜሪካን ሕዝብ ሁልጊዜ ሪዝነብል ነው፣ ደግ ሕዝብ ነው። ባይደን ደግሞ የሚፈለግ ለአሁኑ ጊዜ የሚሆን ፕሬዚደንት ይመስለኛል። ሩህሩህ ነው። ትናንት አይታችሁ እንደሆን ስለ ልጁ አንስቶ እንባውን ነው ያነባው። ሶ እንደዚህ አይነት ፕሬዚደንት ለቀውስ ጊዜ የሚሆን ፕሬዚደንት ነው እና አቶ ላባን እንዳሉ ትልቁ ነገር ኢኮኖሚ ነው። የሁሉንም ሰው አመለካከት የሚቀይረው እሱ ነው እና ኢኮኖሚ ላይ በደንብ መስራት የሚኖርባቸው ይመስለኛል። እነሱም ያውቁታል። ሶ ሆፕፉል ነኝ በጣም ተስፋ አለኝ። ሰለሞን በአጭር ስለ ምርጫ ቅድም አቶ ላባን የጠየቀውን ጥያቄ መመለስ ፈልጋለሁ። አሜሪካን ውስጥ ምርጫ በወረዳ ነው በፕሪሲንክት ነው እና ወረዳው ነው ለስቴቱ ዘገባውን የሚሰጠው። እና ምርጫን ለመስረቅ በጣም በጣም ከባድ ነው አሜሪካ ውስጥ ከነዚህ ከወረዳዎች ጋር ሁሉ ተመሳጥረህ ኮንስፒረሲ አርገህ ወይንም ደግሞ ምንድን ነው የሚባለው፣ በሚስጥር ሹክሹክ ሹክ ብለህ ካልሆነ አይሆንም። ከስንቱ ፕሪሲንክት ጋር ከስንቱ ረዳ ጋር ተመሳጥረህ ነው ምርጫን መስረቅ የምትችለው? አይቻልም። እነሱ ይህንን ሁሉ አስበውበት መላ አድርገውበታል። አንደሱን ሁለተኛው ደግሞ ምንም መረጃ እኮ የለም ፕሬዚደንት ትረምፕ ራሳቸው የሾሟቸው ዳኛዎች የአሜሪካንን የበላይ ፍርድ ቤት ሱፕሪም ኮርት ጨምሮ ምንም ኤቪደንስ ምንም መረጃ የለም፣ ምርጫ መሰረቁ ብለው ነው የደመደሙት። እና አይ ቲንክ ይሄን መቀበል በጣም አስፈላጊ ይመስለኛል። ለአንድ መረጃ ወይም ማስረጃ በሌለው ነገር ዝም ብለን የምርጫን ውጤት ጥያቄ ውስጥ መክተት ለአሜሪካን ጥሩ አይመስለኝም። እና ይሄን መቀበል በጣም አስፈላጊ ይመስለኛል። መረጃ ካለ በመረጃ መሆን አለበት። እንግዲህ መረጃ የሌለው ነገር ስንት ሰው አይቶት፣ ስንት ጠበቃ አይቶት፣ ስንት ዳኞች አይተውት ምንም መረጃ የለም ያሉትን ነገር እኛ መቀበል መቻል አለብን። ሰለሞን፣ አመሰግናለሁኝ። አቶ ላባን የማነ ሪፐብሊካን ከቨርጂኒያ፣ ፕሮፌሰር መሐመድ አባጀበል ጣሂሮ ዴሞክራቲክ ቴክሳስ። እንግዲህ ዛሬ ፕሬዚደንት ጆ ባይደን ከቃለ መሐላ ስርዓታቸው በኋላ እጅግ የበረከቱ ፕሬዝደንታዊ ትዕዛዞችን ያወጣሉ። በጣም ብዙ የቀደሙ የፕሬዝደንት ትራምፕን የትዕዛዝ አሰራሮች ይቀለብሳሉ ተብሎ እየተጠበቀ ነው። ቀደም ሲል እንዳላችሁት የሚሆነውን ደሞ እስቲ እንመልከት። ሰሞኑንም ከሰሞኑም አድማጮቻችን የእናንተን አስተያየት ትንታኔዎቻችሁን መስማት ይፈልጋሉ። ስለዚህ ተመልሼ እመጣለሁኝ። ለዛሬ ግን ለጊዜያችሁ እጅግ በጣም አድርጌ አመሰግናለሁ ሁለታችሁንም። ደህና ዋሉ መልካም ዘመን መልካም ጊዜ እንዲመጣ መኛለሁ። እናመሰግናለን ሰለሞን። መልካም አዲስ አመት። ጤና ይስጥልኝ። መልካም አዲስ አመት።